ኦሪት ዘፀአት ምዕራፍ ሰባት እግዚአብሔርም ሙሴን አለው፣ እይ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህም አሮን ነቢይ ይሆንልሃል። ያዘዝሁን ነገር ሁሉ አንተ ትነግረዋለህ፣ ወንድምህም አሮን የእስራኤልን ልጆች ከአገሩ ይለቅቅ ዘንድ ከፈርዖን ጋር ይናገራል። እኔም የፈርዖንን ልብ አጸናለሁ። በግብፅ ምድርም ድንቄንና ተአምራቴን አበዛለሁ። ፈርዖንም አይሰማችሁም። እጄንም በግብፅ ላይ አደርጋለሁ። ሰራዊቴንም የእስራኤልን ልጆች ሕዝቤን በታላቅ ፍርድ ከግብፅ አገር አወጣለሁ። ግብፃውያንም እጄን በግብፅ ላይ በዘረጋሁ ጊዜ፣ የእስራኤልንም ልጆች ከመካከላቸው ባወጣሁ ጊዜ እኔ እግዚአብሔር እንደ ሆንሁ ያውቃሉ። ሙሴና አሮንም እንዲህ አደረጉ እግዚአብሔር እንዳዘዛቸው አደረጉ። ፈርዖንንም በተናገሩት ጊዜ ሙሴ የሰማንያ ዓመት ሰው ነበር። አሮንም የሰማንያ ሦስት ዓመት ሰው ነበር። እግዚአብሔርም ሙሴንና አሮንን እንዲህ ሲል ተናገራቸው፤ ፈርዖን ተአምራቱን አሳዩኝ ሲላችሁ አሮንን በትርህን ወስደህ እባብ እንድትሆን በፈርዖን ፊት ጣላት በለው። ሙሴና አሮንም ወደ ፈርዖን ገቡ። እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖንና በባሪያዎቹ ፊት ጣለ፣ እባብም ሆነች። ፈርዖንም ጠቢባንና መተተኞችን ጠራ። የግብፅም ጠንቋዮች በአስማታቸው እንዲሁ ደግሞ አደረጉ። እያንዳንዳቸውም በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች። እግዚአብሔር እንደ ተናገረ የፈርዖን ልብ ጸና፣ አልሰማቸውምም። እግዚአብሔርም ሙሴን አለው፣ የፈርዖን ልብ ደነደነ፣ ሕዝቡንም ለመልቀቅ እንቢ አለ። ማልደህ ወደ ፈርዖን ሂድ፣ እነሆ ወደ ውኃ ይወጣል፤ ትገናኘውም ዘንድ በወንዝ ዳር ትቆማለህ፣ እባብም ሆና የተለወጠችውን በትር በእጅህ ትወስዳለህ። እንዲህም ትለዋለህ፣ የዕብራውያን አምላክ እግዚአብሔር በምድረ በዳ እንዲያገለግሉኝ ሕዝቤን ልቀቅ ብሎ ወደ አንተ ላከኝ፤ እነሆም እስከ ዛሬ አልሰማህም። እግዚአብሔር እንዲህ ይላል፦ እኔ እግዚአብሔር እንደሆንሁ በዚህ ታውቃለህ። እነሆ እኔ የወንዙን ውኃ በእጄ ባለችው በትር እመታለሁ፣ ውኃውም ተለውጦ ደም ይሆናል። በወንዙም ያሉት ዓሦች ይሞታሉ፣ ወንዙም ይገማል፣ ግብፃውያንም የወንዙን ውኃ ለመጠጣት ይጠላሉ። እግዚአብሔርም ሙሴን አለው፣ አሮንን በትርህን ውሰድ ደምም እንዲሆኑ በግብፅ ውኆች በወንዞቻቸውም በመስኖቻቸውም በኵሬዎቻቸውም በውኃ መከማቻዎቻቸውም ሁሉ ላይ እጅህን ዘርጋ በለው በግብፅም አገር ሁሉ በእንጨት ዕቃና በድንጋይ ዕቃ ሁሉ ደም ይሆናል። ሙሴና አሮንም እግዚአብሔር እንዳዘዛቸው እንዲሁ አደረጉ። በትሩንም አነሣ፣ በፈርዖንና በባሪያዎቹም ፊት የወንዙን ውኃ መታ። የወንዙም ውኃ ሁሉ ተለውጦ ደም ሆነ። በወንዙም የነበሩ ዓሦች ሞቱ። ወንዙም ገማ ግብፃውያንም ከወንዙ ውኃ ይጠጡ ዘንድ አልቻሉም። ደሙም በግብፅ አገር ሁሉ ነበር። የግብፁም ጠንቋዮች በአስማታቸው እንዲሁ አደረጉ። እግዚአብሔርም እንደ ተናገረ የፈርዖን ልብ ጸና፣ አልሰማቸውምም። ፈርዖንም ተመልሶ ወደ ቤቱ ገባ፣ ይህንም ደግሞ በልቡ አላኖረውም። ግብፃውያንም ሁሉ የወንዙን ውኃ ይጠጡ ዘንድ አልቻሉምና በወንዙ አጠገብ ውኃ ሊጠጡ ቆፈሩ። እግዚአብሔርም ወንዙን ከመታ በኋላ ሰባት ቀን ተፈጸመ።